ሀይም ለዘገባው እናመሰግናለን። ተከታዩ ዘገባችን አንድ ልዩ ክህሎት ያለው ወጣት የዩኒቨርሲቲ ተማሪ ያስተዋውቀናል። አያና ከበደ ይሰኛል። አያና የአራተኛ ዓመት የኢትዮጵያ አርኪቴክቸርና የከተማ ልማት ዩኒቨርሲቲ የስነ ህንፃ ንድፍ ተማሪ ሲሆን ከቅርብ ጊዜ ወዲህ በማህበራዊ ሚዲያው ላይ በዲጂታል ንድፎቹና ስዕሎቹ ተቀባይነት እያገኘ የመጣ ወጣት ነው። ኤደን ገረመው አያናን ስለ ዩኒቨርሲቲ ቆይታው እንዲሁም ስለ ጥበብ ስራዎቹ አነጋግራው ተከታዩን አሰናድታለች። አያና ከበደ ተወልዶ ያደገው በሐዋሳ ከተማ ነው። ገና በልጅነቱ ከታላቅ ወንድሙ ጋር በፉክክር የጀመረው የእርሳስ ንድፍ አ አሁን አድጎ ወደ ዲጂታል ጥበብ ተሸጋግሯል። አያና የጥበብ አጀማመሩን እንዲህ ይገልጸዋል። በጣም ሊሻለ ወደ ሰባተኛ እና ወንድሜ እያመጣ ነበር ወረቀቶች፣ ስዕሎች፣ ፎቶዎች እና ነገር እያመጣ ጊዜ ማስያኛም ነው። እሱም የዛን ጊዜ ሞከረና እሱም ብቻውን እንዳለመሳል አብረን እንሳል ወይ ደግሞ በጣም ፉክክር ስለህነት በዛ ከእሱ ጋር ለመፎካከር ስገባ ነው እንትን ያልኩት እሱ እንደ ሆቢና እንደ ጊዜ ማሳለፊያ ብሎ ነው መጀመሪያ የሚሰራው እና እሱ ማን መስራት አቅማቸው ቶታል እሱ እኔ ደስ እያለ መጣ፣ ፍቅሩ እየገባኝ በጣም ደስ እያለ መጣኝ። ከዛ በኋላ እየቀጠልኩ እየቀጠልኩ ሀይ ስኩል እየሰራኝ እንዲ እንዲ ያልኩ እየገፋ እየገፋ ከዛ በኋላ እስከ አስራ አንደኛ ድረስ ኬርት መት በኋላ አስራ አንደኛ ክላስ ያው ህይወቴ ላይ ምን አይነት መንገድ እንደሚሄድ እንዳለበት ቢሳስብ እና ስዕልም ስለምወድ

እሱ ላይ ጠንክራችሁ ስትሰሩ ነው የሚል ምክር እንደ መከሯቸው የሚናገሩ አያና ከዛ ምክር በመነሳት የሥነ ህንጻ ትምህርት መምረጡንም ይናገራል። ዩኒቨርሲቲ ታዲያ ትምህርትን ብቻ ሳይሆን ከሰው ጋር ሊኖረው የሚገባውን ማህበራዊ ህይወትና ተግባቦትንም እያስተማረ እንደሆነ ይናገራል። ዩኒቨርሲቲ እንደጠበቅኩት አይደለም። በጣም በጣም በተለይ አርክቴክቸር ትምህርት ስንማር ይሰዳን እንደጠበቅኩትም አይደለም ብዙ ሰዓት እናነጋለን አስተማሪዎቹ ስትሪክት የሆነ በጣም ዴድላይኖች፣ ሰዓቶች፣ ገደቦች እየሰጡን የምንሰራ ነበር እና ይሳል ትምህርቱ እና የሚሰጠነው የትምህርት ኮርሶቹ ከዚህ በፊት ከለመድናቸው ለየት ስለሚሉ እንደ አዲስ ነው እየተማርነው የነበረ እና ለየት ያለ ነገር ነው ስፖንቄ ማየት የጀመርነው እና ከስድስት ተማሪዎች ጋር አንድ ዲሆን ውስጥ ገብተን ነው የሚኖረው የእነሱ ጸባይ ሁሉም ጋር ተጫፍለች ነው የሚኖሪ በዛ ላይ ደሞ ትምህርትም አለ እና ሁሉም ይደራረብና ና በደንብ ይፈትነናል እና ያን ፈተናን አስማል የሚሄዱ ይከብድ ነበር ግን አራት አሁን ቆይተናል እስከ አንድ ወስ በደንብ አውቀናል የንግግራችን ስኪላችን ስሉታችንን በደንብ እየገመትን እንመጣለን በደንብ እያስተካከልን እንመጣለን የሰውን ጸባይ እየተረዳን ስንመጣ እዛ ዶርም ውስጥ በአንድ ላይ አብሮ የሚያናግሩን ልጆች ብቻ ሳይሆን ለአስተማሪዎችም ጋር እንዴት እንደምንነጋገር እና እንዴት ንት እንደምንለምድ የተማርንበት ይመጣል በዛ ላይ ደግሞ ያው ዶርም ያው በአንድ ላይም ደግሞ መማሩን ችግራችን ስበስለምንበል ያው የምታናገር ሰው ደግሞ ደስ ይልሻል። ቀስ ቀስ እያለ እኛም ወይም በቤተሰብ እየሆንም ትመጫለች። አያና የሚሰራቸው ስራዎቹን ለቲሸርቶች ለመጽሐፍ የውጭ ሽፋንነት መሸጡንም ይናገራል። እንደውም የመጀመሪያ ታብሌቴንም የገዛውት በዚህ መልኩ ነው ይላል። ብዙ ጊዜ ለብዙ ሰዓት ነው ተቀምጡ ምንጀና እናቴ እራሱ አትወጣም አንተ አታቋሙ ስ ምንድ ናውጣና ምሳን ብላ ሁ ሰጣፍት

እሱ ላይ ሊሆን ይችላል እስከሚጨርስ እንደታዩ እንዳሰብኩ እስከሚሆን ድረስ ጥሪ እሱ ላይ እስከምስል እየሳርኩኝ ነው የምልህ። እና አሁን እንደ መጽሐፍ ከበሮች ለመስራት ቲሸርትም፣ አንዳንዱ ቲሸርት ዲዛይኖች፣ አንዳንድ ጊዜ ደግሞ ሶሻል ሚዲያ ላይ የሚለቀቁ አይነት ስራዎችን በአንድ ላይ እሱን እሰራለሁ። በመሀል በመሀል ማገኛቸውን ብሬ ያደረጉት ዲጂታል ላይ የሚሰሩ ስራዎች ታብሌት ይጠይቃል፣ እና እሱን ታብሌት ለመግዛት ነበር በእጅ መጀመሪያ እየሳርኩኝ ነበረው እና

እሱን ገዛ። ከዛ በኋላ ግን ማገኝበት ጊዜ ወይ ከጓደኞቼ ጋር የተዘና እናሳልፋለን። እንዲሁ አስቀምጬ ምን ጊዜ የሚፈልግበት ጊዜ ያወጣ ይጠቀማል። ጊዜ የአያና ስዕሎች ለካርቱን ገጸ ባህሪያት የቀረቡ ንድፎች ናቸው። አሁን ላይ የራሱን ቀለም እየፈለገ መሆኑንም የሚናገረው አያና ስራዬን ለማስተዋወቅ ማህበራዊ ሚዲያው ትልቅ መሳሪያ ሆኖኛል የሚላል። መጀመሪያ በፌስቡክ ላይ ነበረ። ብዙ ጊዜ ፌስ ያደርግ ፖስት ለረረ ጠቀመኝ ነበረ ቀስ እያልኩ ደግሞ አዳዲስ የመጡት ሶሻል ሚዲያዎች ላይ ቴሌግራም፣ ኢንስታግራም ላይ እዛ ላይ ፖስት በማድረግ ነበር። እሱን በማድረግ ብዙ ሌላም ሰዓሊዎችን መተዋወቅ ችያለሁ። ልምድን በደንብ ከነሱ መማር ችያለሁ። የራሴንም ስዕሎችን ደግሞ እዛ ማጋራበት የሌሎችን ስዕል ሳይ ይገፋፋኛል ለመሳል አዲስ ከነሱ መማርበትን ነገሮች ያለው እኔም ደግሞ እዛ ላይ ጥጋጭ ላይ ስለቅ ሌሎችን ሌሎች የሚያየት ደግሞ እኔ ጠየቁኛል እንዴት እንደሰራሁት እና እርስ በርስ መናቁ የምንማማርበት ቦታ ያናል። በዛ ላይም ደግሞ የራሴ ሰሮችን ዛገጦችን ላይ በማስቀመጥ እኔም እይታ ውስጥ እየገባኝ በስዕል ኢንዱስትሪ ውስጥ ደግሞ እኔም ደግሞ እንዴት እንደምቀጥል ነው። ሌላ ሰዎች ደግሞ ሀሳባቸው የነገርኝ ይህም ደግሞ ወደ ትልቅ ደረጃ ላይ እንድደርስ ያደርገኛል። በቀጣይ አመት የስነ ህንጻ ተመራቂ የሆነው አያና ሲመረቅ ከስነ ህንጻ ጎን ለጎን ስዕኑንም የማስጌድ ህልም እንዳለ ይገልጻል። ከተጨማሪም የኮሚክ መጽሔቶችና የህፃናት የስዕል መለማመጃዎችን እንዲሁም ከንግድ መለዮ ወይም ከብራንዲንግ ጋር ተያያዥነት ያላቸው ስራዎችን የመስራት አላማና እቅድ እንዳለው አጫውቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።